የአድማጮች ማህደር ጤና ይስጥልኝ። ውድ የአድማጮች ማህደር ዝግጅት ተከታታዮችና ተሳታፊዎች፣ እንደምንሰነበታችሁ። በኢሜይል በስልክ በፌስቡክና በቴሌግራም የላካችኋቸው መልእክቶች ቀጥለው ይስተናግዳሉ። በያላችሁበት መልካም ቆይታ። ወገን ዘመድ የለኝ ሀብት የለኝ ሙዚቃው ለመጀመሪያው አስተያየት መንደርደሪያ እንዲሆነን ነው። ላኪው መምህር አያሌው ዋቀዩ ይባላሉ። ከባለፈው መጋቢት ወር ጀምሮ ደሞዝ አልተከፈለንም ያሉ መምህራን ስራ በማቆማቸው በወላይታ ዞን ትምህርት ቤቶች መዘጋታቸውን በተመለከተ ዶች ቬለ ሰሞኑን የሰራው ዘገባ አስተያየት ለመስጠት መነሻ ሆኗቸዋል። በኢሜል የላኩት አስተያየት እንዲህ ይላል በተለያዩ በኢትዮጵያ በሚገኙ ክልሎች መንግስት ለመምህራን ትኩረት አልሰጠም ብንል እብለትና ግነት አይሆንብንም። በአዲስ አበባና በየክልል ያሉ መምህራን አንድ ሆኖ ሳለ የአዲስ አበባ መምህራን ጥቅማ ጥቅሞች ሲያገኙ፣ ሌሎች ምንም አያገኙም። መምህራን ሳይረዱ ለተማሪዎች ውጤት መጨነቅ ማስመሰል ነው። ትኩረት ለመምህራን! እግዚአብሔር ሀገራችንና መሪያችን አብይን ይባርክልን። ይላል የመምህር አያሌው ዋቀዩ አጭር አስተያየት። ላከ ማለዳ ከዩናይትድ ስቴትስ የላኩት አስተያየት ደግሞ አወዛጋቢ አካባቢዎች የሆኑትን ወልቃይትንና ራያን ይመለከታል። እሳቸውም ይህ አወዛጋቢ የማንነት የወሰን ጥያቄ መፈታትና መፍትሄ ማግኘት ያለበት በፖለቲካ ነው ላለው። ምክንያቱም ትህነግ በወረራ በወቅቱ በነበረው ስልጣን በጉልበት ያካለለው የአማራ ክልል ቦታ ነው ይላል አስተያየታቸው። የደሴው የዘውትር ደንበኛችን ጥቁር አሚን ደግሞ እኔ ለዛሬ ይዤ የቀረብኩት ራያ ስለሚባለው አካባቢና ስለ ራያ ማህበረሰብ ትንሽ ለማለት ስለወደድኩ ነው ሲሉ ጀምሯል። ራያ ማለት ብዙውን ጊዜ የወሰንና የማንነት ጥያቄ ከሚነሱባቸው ቦታዎች መካከል አንዱ መሆኑ ይታወቃል። የኔ የዛሬ መልከታ ስለማንነት ማንነት ጥያቄ ሳይሆን ስለ ራያና ስለ አካባቢው ውብ መልካ ምድር እንካችሁ ለማለት ስለፈለግኩ ነው። መጀመሪያ ራያ የሚባለው አካባቢ ከአዲስ አበባ ተነስተው ወደ ሰሜን ሲጓዙ የወሎዋን መዲና ደሴንና ወልዲያን እንዳለፉ በ600 ኪሎ ሜትር ርቀት ላይ የሚገኝ ስፍራ ነው ይላሉ ጥቁር አሚን። ጥቁር አሚን የስድስት ሰዓት ጉዞ ማለታቸው መሰለን። ጉግል ማፕ ላይ ከደሴ ራያ ድረስ በመኪና ስድስት ሰዓት እንደሚወስድና 260 ኪሎ ሜትር እንደሆነ ይጠቁማል። ከዚያም ጥቁር አሚን ሰዎች ራያ መሬት መርገጣቸውን የሚያውቁት ቆቦ ከተማ ጠርዝ ላይ የሚገኘውን የሆርማት ወንዝን ሲመለከቱ ነው። ስለ ሆርማት ወንዝ ብዙ ተብሏል፣ ብዙ ተዜሟል። በተለይ ደግሞ ስለ ራያ ቆንጃጅቶች። ይኸውም አገሯ ቆቦ ነው፣ መቅጃዋ ሆርማት፣ የሚንቀለቀለው አይኗ እንደ መብራት፣ ወተት የሚመስለው የጥርሷ ነጣት፣ ቆንጆ ከሷ ወዲያ ይብቃ ይከተት እየተባለ ተዘሞላቸዋል። ስለ ራያ ራዩማዎች ሲሉ ጥቁር አሚን ይቀጥላሉ። የሆርማትን ወንዝ እንደተሻገሩ ሰፊዋና ሞቅ ደመቅ ያለችው ቆቦ ከተማ ይደርሳሉ። የቆቦ ከተማና አካባቢው በአትክልትና ፍራፍሬ በብዛትና በጥራት የሚታወቅበት አካባቢ እንደሆነ ተመልክቻለሁ። ከቆቦ ከተማ ባሻገር የምትገኘው ትንሿ የዋጃ ከተማን እንዳለፉ እጅግ ውብና ጽዱ የሆነችው አላማጣ ከተማ ትገኛለች። የአላማጣ ከተማ ግራ ካሱ የሚባለውን ተራራ ተንተረሳ የተቆረቆረች እጅግ ውብና ጽድት ያለች ከተማ ነች። አላማጣ በዛችው ከተማና አካባቢዋ ትግርኛና አማርኛ እኩል የሚነገርበት መሆኑን ተመልክቻለሁ። በራያ አካባቢ ህብረተሰቡ አለባበሱ ምንጊዜም የራያን ባህል ቁልጭ አድርጎ የሚያሳየውን የባህላዊ የሽመና ውጤት የሆነውን ቡፌ የሚባለውን አልባሳት ከታች አሸርጠው ከላይ ነጭ ኩታ ለብሰው ከዛም ሁሉም በሚባል ደረጃ ምንጊዜም ከእጃቸው የማትል ላይ ቀጭን በትር ይዘው ሲንቀሳቀሱ ላይ እጅግ አስደማሚ መሆናቸውን አይቻሉ። ብቻ በጥቅሉ ስለ ራያ በዚች አጭር ጽሑፍ አጠቃሎ ማቅረብ የማይሞከር ነው። በመጠኑ ቀንጨባ አድርጎ ከማቅረብ ውጪ ስለ ራያ መልክዓ ምድር ሜዳና ተራራ ብሎም ወንዛ ወንዙን በተመለከተ ስለ ራዩ ማዎች የተመለከትኳትን ከመቋጨት በፊት የተሰማኝን እኔም በግጥም መልክ ትንሽ ጣል ለማድረግ ወደድኩ። ወልዲያን አለፌ ራያ ስገባ ብዙ ጉዳይ ይሁኝ ቆንጆ እንደሚራባ። ወጃ ቆቦ ሜዳ ሆርማት ወንዛ ወንዙ ያበቅላል ሸጋለች ሙልት ያልወዙ ባለቀጭ እንዱላ ባለ ጎምቢሶ ይምጣ የራያ ልጅ አመለሸገው ጉብዝና ቆንጆ የሚያበቅለው ምድሩ ቆቦን ላላየ ሰው የኔን ታዉትና አይታችሁ መስክሩ። ጥርሷ ጉራ ማይሌ መልኳ ጠይ ማሳ ቢዋታ ትጠገብ ላይን የምታሳሳ አይኔ ስንቱን አየ ስንቱን የደም ገንቦ እኔ ደሴ መጣው ልቤ ቀርቶ ቆቦ እያልኩኝ። የዛሬው መልእክቴን ከማብቃቴ በፊት ስለ ራያ ቁልጭ አድርጎ የሚያሳየውን የአካባቢው ተወላጅና ተወዳጅ ድምፃዊ ኑረዲስ ሰይድ ከተጫወተው ሀዋ ሀዋዋ የሚለውን ዜማ ለመላው አድማጭ አሰሙልኝ። የናንተው ጥቁር አሚን ከደሴ ብለዋል። ጥቁር አሚን የራያ ተሞክሮውን ስላካፈሉ እናመሰግናለን። የሙዚቃ ግብዣው ይከተላል።

رابط بيت مرة بيت بيت بيت بقول رايا رايا ሌላው የዘውትር ደንበኛችን የሆኑት መቶ አለቃው ቤ ካረር በዚህ ሳምንት እውነት ለምን ከምድር ጠፋች ሲሉ ይጠይቃሉ። የኢትዮጵያውያን ማህላ በቀደምት አባቶቻችን እውነት የሚል ብቻ ነበር። ከዚህ የምንረዳው እውነት ለኢትዮጵያውያን ጽኑ ባህላዊ እና ሃይማኖታዊ መሰረት እንደነበር ነው። ዛሬ ላይ እውነት አለ ወይ ብለን ራሳችንን እንድንጠይቅ ያደርገናል። እውነት ከእያንዳንዳችን አእምሮ መክኗል። የሁላችንንም ራይ ያመክኑት ደግሞ ሐሰተኞች ናቸው። ሐሰት የእውነትን መንበር ነጥቆ አይነኬ ይመስሉ በዙፋኑ ላይ ቁጭ ብሏል። እውነት የሚናገሩና ለእውነት ተቆርቋሪ ሰዎች የሉም እንኳን ባይባልም በሐሰተኞች ወጥመድ ተጠልፈው ወድቋል። ለመሆኑ እውነት ተዳክሞ ሐሰት እንዴት በሀገራችን ገነነ? ይህ ጥያቄ ጥልቅ ምርምርና ጥናት የሚያስፈልገው ቢሆንም በኔ የታና ምልከታ ግን ውሸት ከጥቅም ጋር ተያያዥነት ባላቸው ጉዳዮች ዙሪያ ነው የሚያጠነጥነው። ብዙውን ጊዜ በቃላቸው የማይረጉትና እዚህ መዚያም የሚዘላብዱትን አይታችሁ ከሆነ ነጋዴዎችና ፖለቲከኞች ናቸው ሲሉ መቶ አለቃው ቤ ይቀጥላሉ። ይህንን አስመልክተው አሜሪካዊው ፕሬዚደንት ሪቻርድ ኒክሰን በአንድ ወቅት አንድ ሰው ፖለቲካን ለመማር ዩኒቨርሲቲ ገብቶ ጊዜውን ከሚያባክን ከአንድ ሱቅ ተቀጥሮ ቢሰራ የበለጠ ጠቃሚ አስተሳሰቦችን ሊያገኝ ይችላል ብለው ነበር ይባላል። ይህ ሲባል የተከበሩ ፖለቲከኞችና ነጋዴዎች የሉም ለማለት ተፈልጎ እንዳልሆነ አድማጭ ግንዛቤ እንዲይዝልኝ ይፈልጋለሁ። ለምሳሌ ያህል ፖለቲከኛው በምርጫ ተወዳድሮ ለማሸነፍም ሆነ የገጠመ ሌላ ፖለቲካዊ አጣብቅኝ ተሙለ ጭልጮ ለማለፍ የሆነ ያልሆነውን ይዘላብድና ጊዜያዊ ድልን ያገኝበታል። ለተከታዮቹም ይህንኑ ያራባል። ተከታዮቹም ይህንን ውሸት የህይወታቸው መሰረት አድርገው ይጠቀሙበታል፣ ይቆምሩበታል። በነገራችን ላይ ፖለቲካ በራሱ ቁማር ነው፣ ፖለቲከኞች ደግሞ ቁማሪዎች ናቸው። ፖለቲከኛው አላማውን የሚያሰራጨው ከጉድጓድ ውስጥ ተደብቆ ሳይሆን በአደባባይ በግልጽ በህዝብ መሀል ነው። የእሱ መልእክት ለብዙ ሰዎች በደቂቃዎች ልዩነት ይዳረሳል። የአንዳንድ ፖለቲከኞች መልእክት ሀሰትም ቢሆን ስሜትን ስለሚኮረኩር ብዙ ተከታዮችን ያስገኝላቸዋል። ከዚያ በኋላ ከዚህ ተመለስ የሚላቸው ስለሌለ ከሌለ አይናቸውን በጨው አጥበው ይቀጥሉበታል። ነጋዴውም አላማው ገንዘብ ማግኘት ላይ ብቻ ስለሚያተኩር ስነ ምግባርና ሞራል የሚባል ነገር የለውም። አንድን እቃ ለመሸጥ በሐሰት ይምላል፣ ይገዘታል። ይህንንም የህይወቱ አካል አድርጎ እስከ መጨረሻው የህይወቱ ፍጻሜ ድረስ ይዘልቅበታል። በእኛ አገር እውነት ጠፍታለች። ከቅርብ ጊዜ ወዲህ የሚጻፉ ታሪኮቻችን ሁሉ የፈጠራ በሬ ወለዳ አይነት ሆነዋልና ለማንኛውም ፈጣሪ አንድ በታችንን ለእውነት ይክፈትልን። ይህንን ካልኩ ዘንድ ኮነሬል መርሻ ወዳጆ የመሪነት ባህሪ በሚለው መጽሐፋቸው ስለ ውሸት አስከፊነት ያነሱትን ሀሳብ ጨረፋ አድርጌ ልግለጥና በዚሁ ሀሳብ ልቋጭ። ትልቅ ማዕረግ ያለውን ሰው ትንሽ ከሚያደርጉ ነገሮች አንዱ ውሸታምነት ነው። ውሸት የሰውን አንድ ገጽታ ብቻ ሳይሆን ሁለመናን ዝቅ የሚያደርግ ነው ብለው ነበር። ውሸትና ሌብነት ከሀገራችን ይጥፋ የዛሬው መልእክቴ ነው። በተረፈ ቸሪግ ጠመን ብሏል። መቶ አለቃ ውቤ ታሪኩ ከሐረር አሁን ደግሞ በድምፅ የደረሰን አንድ ጥቁማ ይከተላል። ሰላም ጤና ይስጥልኝ፣ እንደምን አላችሁ ዲደብሊው ወደ እናንተ ዛሬ እንጎራ ያልኩበት ምክንያት ድምጽ እንድትሆኑ የፈለግኩት ነገር ስላለኝ ነው። እሱም ምንድን ነው? በዚህ በኢሚግሬሽን ዙሪያ በፓስፖርት በሆሳና ቅር እንትን ማለት ነው ሆሳና ኢሚግሬሽን የከፈተው ጠቅላላ ወደ 98 የሚሆኑ ሴቶች ሕፃን እያጠቡ ከቤት አስቀምጦ ቀጠሮን አክብሮ የሄዱትም ሆነ አዲስ ፓስፖርት አውጪዎች ፓስፖርት ማሳደስ የመጡትም እንደገና ደግሞ የጠፋ ፓስፖርትን ለማስወጣት ጠቅላላ የቀረበውን እያደረጉት ያለው ግፍ እና በደል በጣም አሳዝነኝ ነው። ድምፅ ሊላክ የበቃውትኝ እና በጣም የሚያደርጉትና የሚሰሩት ነገር በጣም ያሳዝናል። የእውነት ሰው አጥፍቶ መቀጣት ያለ ነው። አጥፍቶ መታሰር ያለ ነው። እነዚህ ሴቶች ቀጠሮ ቀጠሮን ፓስፖርቴን ይዤ እመጣለሁ። አሻራዬን ሰጥቼ እመጣለሁ ተመዝግበ ይመጣለሁ ብሎ የመጡትን ጠቅላላ ሴቶቹን በፖሊስ ተከቦ እንዳለ ታስሮ በየወረዳውና በየዞኑ ሆሳና ዞኑ ፖሊስ ጣቢያና ወረዳ ፖሊስ ጣቢያ ሴቶቹን አርባ ሰላሳ ሀያ አምስት እያከፋፈሉ በየጣቢያው አጉሮ ሸውራ አይሰጡም፣ ውሃ አይሰጡም፣ ምግብ አይሰጡም። ዝም ብሎ ስቃይ በስቃይ አንድ አቤቱታ አቅራቢ የለም። በቃ ምን አይነት ታምር ጊዜ እንደመጣ በፈጣሪ ድምፂ እንድትሆኑልኝ ይህን ድምፅን እልክላችኋለሁ። በሆሳና አዲስ ፓስፖርት አውጪ የሆኑ ሴቶች ላይ በደል እየደረሰ ነው ብለው የጠቆመን አድማጫችን ለጥቆማው እናመሰግናለን። ጉዳዩን አጣርተን የምንዘግብበት ይሆናል። ሌሎች አድማጮቻችንም ከሆሳና በዚህ ጉዳይ ላይ ጥቆማ ካላችሁ ላኩልን። መልእክቶቻችሁ ቶሎ እንዲደርሱን የድምጽ መልእክት መቀበያ ስልክ ቁጥራችንን ወይም ፌስቡክና ቴሌግራምን ተጠቀሙ። የድምጽ መቀበያ ስልክ ቁጥራችን 0049 አስራ ስድስት አርባ ዘጠኝ ዘጠና አምስት ነው። በፌስቡክ ስትጽፉልን ደግሞ ፌስቡክ ሜሴንጀርን ተጠቀሙ። ወይም በቴሌግራም ላይ አት ዲደብሊው አማሪክ ቦት ብላችሁ ፈልጉን። ሌላም በድምፅ የደረሰን አንድ አስተያየት አለ። ከላላ ወረዳ ነው። ሁላችሁ ሰላም ሰላም ብያለኝ። በከላላ ወረዳ በዜሮ ስምንት እና ዜሮ ሰባት ቀበሌ ሊጥም መከላከያ እየገባ ህዝቦችን ያንገላታል እንደገ ፋኖ እያለ ህዝቦችን በደህና በሰላም መኖር እና መውጣት አይችሉም። መንግስት ለህዝቦች ትኩረት ሲሰጥ እና ታጣቂዎችን ለህዝቦች እንግለታት ሊያደርግ ቢታደጉ ጥሩ ነው። ላለሁም ህዝቦቹ በጣም በመከላከያ ሲገባ እና ሲወጣ ያንገላታል። ፋኖም እንደዛው ከመሳሪያ ሰጥታችኋል እያሉ ሁለቱም አካላቶች ህዝቡን እያንገላቱ ይገኛሉና ና እባካችሁ በእናንተ በኩል ለመንግስት ልታደርሱልን እያልኩ ጠይቃለሁ። ወዳቸዋለሁ፣ ከብራቸዋለሁ፣ አደምጣቸዋለሁ። ቅዳሜ ቅዳሜን በጣም እደምጣለሁ። እኔ አንድ በአማራ ክልል ውስጥ የምኖር ግለሰብ ነኝ፣ ሲሉ ረዘም ያለ ጽሁፍ ይላኩልን አድማጫችን። ፋኖነን ብለው ተደራጅተው ሰው እየዞሩ የሚገድሉ ስርዓት አርበኞች ፈጽሞት ስላሉት ነገር በምስል አስደግፈው ልከውልናል። ከጊዜ አንጻር የሆነውን አጠር አድርቀን እናቀርበዋለን። ጸሐፊው እንዲህ ሲሉ ጀምረዋል። በ07 08 2016 ዓ ም አንድ ክስተት ተፈጠረ። እኔ የምኖረው ባህር ዳር ከተማ ውስጥ ነው። ነገር ግን ወላጆቼ ደቡብ አቸፈር በሚባል ወረዳ ውስጥ ድብካን በሚባል ቀበሌ ይኖራሉ። ይህ ቀበሌ በሁለት ከተሞች መካከል ማለትም በዱር ቤቴ ከተማና በቢርኮሎ ትንሽዬ ከተማ መካከል የሚገኝ ነው እና በዚህ ቀን ከሌሊቱ ሰባት ሰዓት ገጠር ከሚገኙት ወላጆቼ ስልክ ተደወለ። ስልኩን ለማንሳት በጣም ፈራው። መቼም በዚህ ሰዓት ከገጠር በሰላም ስልክ አይደወልምና ከብዙ ከራሴ ክርክር በኋላ አነሳውት። ወንድሜ ነው ነገ ለቅሶ አለ አለኝ። ከዛም በጣም ደነገጥኩ። ማን ነው ብዬ ጠየቅኩት። አማረን መተውታልና ነገ ለቅሶ አለ አለኝ። አማረ የሁለት ዓመት ያጎቴ ልጅ ነው። በጣም አዘንኩ። እንደማይነጋ የለም። ሲነጋ በጠዋት ከሌሎች ከዚህ ባህር ዳር ከተማ ከሚኖሩ የስጋ ዘመዶቼ ጋር ተደዋውለን ከባህር ዳር እስከ ቢኮሎ ያሉ የመከላከያ ና የፋኖ የፍተሻ ኬላዎችን አልፈን ለቅሶ ቦታ ደረስን። እረፍቶ ስለነበር አስክሬኑ በአካባቢው ሰዎች በወዳጅ ዘመድ ና በካህናት ታጅቦ ወደ ቤተ ክርስቲያን ሲሄድ ግማሽ መንገድ ላይ ሳለ ደረስንበት፣ ካሉ በኋላ ጸሐፊው ከቀብር በኋላ አየሁ ወደሚሉት መልእክት እናልፋለን። ይህንንም በፎቶ አስደግፈው ነው የላኩልን። ቤት ስንደርስ ያየሁትን ማመን አቃተኝ። አንድ ሙሉ የገበሬ ቤት ያውም በባዶ እግሩ እየሄደ የሰራውን ቤት ሙሉ በሙሉ ተቃጥሎ፣ ቤቱ ጥንካሬ እንዲኖረው ተብሎ የተሰራው የድንጋይ የውሃ ልክ ብቻ ቀርቶ የሚጨስጨስና አመድ ብቻ ነው ያለው። በምን ምክንያት ነው እንዲህ የሆነው ብዬ አጎቴን ስጠይቀው፣ አጎቴ የአካባቢው ፋኖነን የሚሉ ሰዎች ቤቱን በብዙ አቅጣጫ ዙሪያውን ከከበቡ በኋላ ጋዝ ረብርበው በክብሪት አያያዙት። ሊገድሉት የፈለጉት ልጅ ወይም የአጎቴ ልጅ አገራማን ብሎ ቤቱ ውስጥ ውስጥ ተኝቶ ነበረ። ቤቱ በሳት ያያዝ ጭሱ በጣም ሲያፍነውና ሲወጣ ዙሪያውን ከበው ሲጠብቁት የነበሩት ሰዎች በብሬል ተኩሰው ልጁን ደጃፉ ላይ ገድለውት ሄዱ። ተኩሱን የሰማው የአካባቢው ሰው ቤት ውስጥ የነበሩትን ከብቶችና አንዳንድ እቃዎችን እነሱ ገድለውት ከሄዱ በኋላ ተረባርቦ በእሳት ከመብላት የቻለውን አዳነ ብለው አባቱ ጉዳዩን በጣም እያዘኑና እየተጨነቁ ነገሩኝ። እኔም ትንንሽ ወንድሞቹና እህቶቹ አሁን ስላሉት ፋኖ ስለሚባሉት ምን እያሰቡ እንደሚያድጉ ሳስብ በጣም አዘንኩ። አንዳንዴ የዚህ ነገር መጨረሻ መቼ ይሆን ብዬ ራሴን ስጠይቅ መልስ ያላገኘሁለት ጥያቄ ሆነ። ህብረተሰቡ በሁለት በኩል ማለትም መንግስት ነኝ ብሎ ለተቀመጠው በማዳበሪያ እያሳበበ ግብር እንዲከፍሉ እያስገደደ ሲያስከፍል፣ ይህንን ስራ አጥለን ይህንን ህዝብ ነጻ እናወጣለን ብለው ፋኖነን ብለው ለተደራጁ ደግሞ ተገዶ ይከፍላል። እና በዚህ መካከል የመኖር ሰብአዊ መብት እንኳን ሳይከበር በፍርሃት እየኖረ መሆኑን ሳይ ሁሉንም ጊዜ መልሰዋል ይላሉ። በዚህ መሀል ያጎታቸውን ልጅ እንደተነጠቁ የገለጹልን የባህር ዳር ነዋሪ አድማጮች ለዛሬ ያልናቸው መልእክቶቻችሁ የእስካሁኑ ነበሩ። የሚቀጥለው ሳምንት ከጅንካ ጤና አዳም ሰፈር ደንበኛችን አለማየሁ መላከ የተላከ የእንኳን አደረሳችሁ መልእክትና ትዝብታቸው ቅድሚያ ከሚኖራቸው መልእክቶቻችሁ አንዱ ነው። ጠብቁን። እስከዚያው መልካም ሳምንት። ልደት አበበነኝ ጤና ይስጥልኝ።